አስመራ ውስጥ የኢትዮጵያ ሸቀጦች በሚገኝበት አንድ ገበያ ጠባብ መንገድ በርካታ ሸቀጥ የተጫነበት መኪና እያለፈ ነው። ብዙም ሳይቆይ ሾፌሩ መኪናውን አቁሞ ፓስታ ማውረድ ጀመረ። ድምጹን ከፍ አድርጎም ያመጣቸውን ሸቀጦች ማሻሻጥ ያዘ። በስፍራው ከነበሩት በመቶዎች ከሚቆጠሩ ገበያተኞች መካከል አንዱ የሆነው ተኬ ማሽላና አተር የያዙትን ጆንያዎች፣ በካርቶን የመጡትን ብስኩቶች እና የሚጥሚጣ ዛላ ያገላብጣል። በከተማዋ ማዕከል አንድ አነስተኛ ሱቅ ያለው ተኬ ለሱቅ የሚሆን ሸቀጥ በመፈለግ ላይ ነው። ከዚህ በርካሽ መግዛት እችላለሁ፣ ስለዚህ በርካሽ እሸጣለሁ ይላል ተኬ። እርሱ እንደሚናገረው ለምሳሌ ፓስታ ከቅርብ ጊዜ ወዲህ ድሮ ከሚሸጥበት ዋጋ በአንድ ሶስተኛ ቀንሷል። ለዚህ ነው ሰላም አስፈላጊ የሆነው። ሰዎች በሰላም መኖርና መነገድ ይችላሉ። ሁሉም ነገር በመርከሱ የኤርትራ የኑሮ ደረጃ ይሻሻላል። በሰላም ስምምነቱ መሰረት ከሁለት አስርተ ዓመታት ጦርነትና መለያየት በኋላ በዚህ ዓመት መስከረም መጀመሪያ ላይ ኢትዮጵያና ኤርትራ ድንበራቸውን ከከፈቱ በኋላ ነው በዚህ ስፍራ ንግዱ የጦፈው። የቤተሰብ አባላት ከ20 ዓመት በኋላ ነው ከኢትዮጵያ ወደ አስመራ የመጡት። ምን ያህል እንደተደሰትኩ መግለጽ ያዳግተኛል። ከሰውነት የተቆረጡ አካላትን መልሼ ያገኘው ያህል ነው የተሰማኝ። ይህን የሚለው ሳሙኤል ሀብቴ በኤርትራ የተሻለ ሕይወት ይኖራል ብሎ ተስፋ ያደርጋል። በአሁኑ ጊዜ ከኢትዮጵያ የሚመጡ ነጋዴዎች ትልቅ ንግድ እያካሄዱ ነው። ግን ይህ ወደፊት መስተካከሉ አይቀርም ይላሉ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል። እኛ አገልግሎቶችና የኢንዱስትሪ ውጤቶች አሉን። ውድድር ያለበት ንግድ በትክክለኛ መንገድ የሚካሄድ ከሆነ ንግድ በአንድ አቅጣጫ ብቻ አይሄድም። እኔ ምንም አያሳስበኝም። ከኢትዮጵያ ጋር በሚካሄድ ተጨማሪ ንግድና ውረታ አትራፊ እንሆናለን ይመስለኛል። ኢትዮጵያም እንደዚሁ። በዚህ ረገድ ከሁሉም ቅድሜ የሚሰጠው ጉዳይ ኢትዮጵያ ያጣችውን ቀይ ባህርን መጠቀም ነው። እስካሁን ምርቶችን ከፍተኛ ውጪ እየከፈለች በጅቡቲ ወደብ በኩል ነው የምታስገባው። ኢትዮጵያ ኤርትራ አሁን ወደቦቿ ለኢትዮጵያ መርከቦች ክፍት አድርጋለች። በምጽዋ ወደብ ላይ አንድም መልህቁን የጣለ መርከብ አይታይም። እዚህ የምንጠብቀው ተጨማሪ መርከቦችን ብቻ አይደለም፣ ይልቁንም የተለያዩ እቃዎች ከመላው ዓለም ይገባሉ ብለን እንጠብቃለን። ሁላችንም ተስፋ ሰንቀናል። ሰላም ሲሰፍን ማንኛውንም ነገር ማድረግ ይቻላል። አሁን እኛ ህዝባችን ጥሩ ትምህርት እንዲያገኝ፣ ኢኮኖሚያችን እንዲያድግና እንዲበለጽግ እንፈልጋለን። ሁሉም እንዲሆን እንፈልጋለን የሚለው ዌልደር ማልቱንግ ሼፊክ ነው። በዌልደር እይታ የኤርትራ መጻኤ እድል እንደ ጽጌረዳ አበባ የፈካ ነው። እውነተኛ ስሙ መናገር ያልፈለገው ቶማስ ግን ተጠራጣሪ ነው። እስካሁን ብዙ ለውጥ አላየሁም ባይ ነው። የኤርትራ መንግስት ከጎረቤት ሀገራት ጋር ቢታረቅም ከራሱ ህዝብ ጋር ገና እንዳልታረቀም ይናገራል። የተባበሩ መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን እንደሚለው ጭቆናና ድህነትን እንዲሁም ገደብ የሌለውም ብሔራዊ ውትድርና በመሸሽ በየወሩ ቁጥራቸው አራት ሺህ የሚደርስ ኤርትራውያን ከሀገራቸው ይሰደዳሉ። በዚህ ረገድ አሁን ለውጥ ይደረግ አይደረግ የኤርትራ ማስታወቂያ ሚኒስትር በግልጽ አላሳወቁም። በሕጉ መሰረት ብሔራዊ ውትድርናው ለ18 ወራት የሚዘልቅ ነው። ቆይታው የተራዘመው በጦርነቱ ምክንያት ነው። ይህ በሚመለከታቸው ላይ ጫና አይፈጥርም አልልም። ሆኖም ሰላም ካለ ለ18 ወራት ነው የሚቆየው። ይህ የሚወሰነው እንደ ሁኔታው ነው። ሕጉ ግን የማያሻማና በጣም ግልጽ ነው። ሁኔታዎቹ ምን እንደሆኑ ግን አቶ የማነ ገብረ መስቀል አልተናገሩም። ተስፋ የሚደረግበት ለውጥ በእርግጥ የሚመጣ ከሆነ የሚሰደደው ቁጥር ይቀንሳል። ለምሳሌ የ ሀያ አመቱ ሜሲያም ክብሮም ኤርትራም በምንም አይነት መንገድ ለቆ መውጣት አይፈልግም። እሱ እንደሚለው ሰላም ይመጣል ብሎ ያሰበ አልነበረም። አሁን ግን ህዝቡ ተስፋ አግኝቷል። ሁሉም የሚፈልጉት ደግሞ ለውጥ መሆኑን አጽንዖት ሰጥቷል።